Voice of America. United States በምስራቅ አፍሪካ ውስጥ ባሉ ለውጦች እየተበረታታች መሆኗንና በጠቅላላው ከአፍሪካ ሀገሮች ጋርም የምትሰራበትን አህጉር አቀፍ ፖሊሲ በቅርቡ ይፋ እንደምታደርግ በውጭ ጉዳይ መስሪያ ቤቷ የአፍሪካ ቢሮ ረዳት ሚኒስትሯ ቲቦር ናዥ አስታወቁ። አምባሳደር ናዥ በአራት የምስራቅ አፍሪካ ሀገሮች ያደረጉትን ጉብኝት አጠናቀው ወደ ሀገራቸው ለመመለስ ሲዘጋጁ ትላንት ከናይሮቢ በስልክ ባደረጉት ጋዜጣዊ መግለጫ ነው የጉብኝታቸውን ማጠቃለያ የሰጡት። ሰሎሞን አባተ ተጨማሪ ይዟል። አምባሳደር ቲቦር ፒ ናዥ በኢትዮጵያ፣ በጅቡቲ፣ በኤርትራና በኬንያ ያደረጉትን ጉብኝት አጠናቀው ሀገራቸው እንደሚገቡ ናይሮቢ ላይ ሆነው የተለያዩ ሀገሮች ውስጥ ከሚገኙ ጋዜጠኞች ጋር በስልክና በኢሜይል ቃለ ምልልስ ባደረጉበት ወቅት ተናግረዋል። አምባሳደር ናዥ ወደ አፍሪካ ያደረጉት ሁለተኛ ጉዟቸው ነው። ዩናይትድ ስቴትስ ለዚህ የአህጉሪቱን ጉዳዮችና ግንኙነቶቻቸውን ለምትከታተልበት ቢሮዋ ኃላፊነት ከሾመቻቸው ጊዜ አንስቶ ኢትዮጵያ በውጭም እንዲሁም አንዳንድ ባሏቸው የሀገር ውስጥ ጉዳዮች ስለ ከፈተችው ጠቅላይ ሚኒስትር አብይ እያራመዱት ስላሉት መንገድ ምስጋና ይግባው ሲሉ ነው አምባሳደሩ የመክፈቻ መግለጫቸውን የጀመሩት። የአዘቦት ወዳጆቻችን ሲሉ የጠሯቸውን ኬንያንና ጅቡቲንም ጎብኝተው ስለ ጥብቅ የውጭ ግንኙነቶቻቸው መምከራቸውን አመልክተዋል። በተለይ ግን የኤርትራ ጉብኝታቸውን ለየት አድርገው አንስተው ያሳደረባቸውን ስሜት ገልጸዋል። አምባሳደር ናሽ በተመለከትኳቸው አዎንታዊ ለውጦች በእጅጉ ተበረታትቻለሁ። በተለይ ይህንን ስራዬን ከጀመርኩ አንስቶ ከኤርትራ መሪዎች ጋር ለመጀመሪያ ጊዜ በቀጥታ ተገናኝቼ ወደፊት ስለምናደርጋቸው እጅግ የተሻሉ ግንኙነቶች ተመካክረናል። አምባሳደር ቲቦር ናዥ በተለይ ኤርትራ በብርቱ ትወቀስበታለች የሚባለውን የሰብአዊ መብቶች አያያዟን ከመሪዎቿ ጋር አንስተው እንደሆነ ተጠይቀው ስፋት ባላቸው የሁለቱ ሀገሮች ግንኙነቶች ላይ መነጋገራቸውን ጠቁመዋል። ወደ ዝርዝር ጉዳዮች አልገባም። ይሁን እንጂ የሰብአዊ መብቶች ጉዳዮች ከኤርትራ ጋር ባሉን ግንኙነቶች ስፋት ያለው ቦታ እንዳላቸው ላረጋግጥላቸው እፈልጋለሁ ከኤርትራ ጋር ያለን ግንኙነት ከኢትዮጵያ ጋር ያለንን ያህል ልባዊ እንዲሆን የማድረግ ፍላጎት አለን ብለዋል አምባሳደሩ። ሶማሊያ ውስጥ ያለውን ሁኔታ አስመልክቶም ዩናይትድ ስቴትስ ከአካባቢው አጋሮቿ ጋር በመሆን ሰላምን ለማስፈን እንደምትጥር፣ ሁኔታዎቹን ዕለት በዕለት እንደምትከታተል፣ ከኢትዮጵያ ከአሚሶምና ከሶማሊያ ኃይሎች ጋር በመተጋገዝ እንደምትሰራ አረጋግጠዋል። ኬንያውያን እየከፈሉ ናቸው ያሉትን መስዋዕትነትም አድንቀዋል። የአፍሪካን የእድገትና የእድሎች ህግ አገዋን ጥናት አስመልክቶ የክለሳ ውጤት የሚቀርብበትን ትክክለኛ ዕለት መናገር እንደማይችሉ ጠቁመው በቅርብ ቀን ግን የዩናይትድ ስቴትስ የአፍሪካ ፖሊሲ ይፋ እንደሚደረግ አስታውቀዋል። የዩናይትድ ስቴትስ የውጭ መዋዕለ ንዋይ ከ30 ቢሊዮን ወደ 60 ቢሊዮን ዶላር በእጥፍ የሚያድግበት ሁኔታ እየተመቻቸ መሆኑን፣ ከዚህም የበለጠው በማደግ ላይ ላሉ የምስራቅ አፍሪካ ሀገሮች የሚውል መሆኑን ጠቁመዋል። ከአምባሳደር ቲቦር ናዥ ጋር የተደረገውን ቃለምልልስ ያዘጋጀው የውጭ ጉዳይ መስሪያ ቤቱ የአፍሪካ ሚዲያ መናኸሪያ ነው። We